በኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ስም ከጥቂት ቀናት በፊት ለጠቅላይ ሚኒስትሩ ጽሕፈት ቤት ተላከ የተባለው ሰነድ የመድረኩ አባል የሆነውን የኢትዮጵያ ሶሻል ዴሞክራቲክ ፓርቲን እንደማይመለከተው የፓርቲው ሊቀመንበር ለቪኦኤ አስታውቀዋል። ከመድረክ አባል ድርጅቶች ሦስቱ ግን በሰነዱ ላይ ያላቸውን ስምምነት አረጋግጠዋል። ኢሶዴፓ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ የራሱን መግለጫ አውጥቷል። መለስካቸውም አምሀ ዝርዝሩን ይዟል። ፕሮፌሰር በየነ እንዳስረዱት በፓርቲያቸው ውስጥ ቀደም ሲልም ሲነጋገሩበት የነበረው አሁን ለገባንበት ህገ መንግስታዊ ችግር መፍትሄ መፈለግ ያለበት ህገ መንግስታዊ በሆነ አግባብ ነው የሚል አቋም እንደነበረ ያስረዳሉ። በዚሁ መንፈስ የቀረቡትን አራቱንም አማራጮች ተንትነን አይተን ሶስት እንደማያዋጡ፣ እንደማያገጁ ለተጨባጩ ኢትዮጵያ ወቅታዊ ችግር መፍትሄ ሰጭ አይሆንም በማለት አለፍናቸው። የህገ መንግስቱ ይሻሻል የምለው ሁሉም ጭምር እና በህገ መንግስቱ የፌዴሬሽን ምክር ቤት ህገ መንግስትን ይተረጉማል የምል ድንጋጌ በአንቀጽ ስልሳ ሁለት አንድ እንዳለ እናውቀዋለን። እንግዲህ ህገ መንግስቱ የዚህ አይነት ችግር ሲገጥም እንግዲህ ሁሉም በአምስት ዓመት ያልቃል፣ በአምስት ዓመት ያልቃል፣ ስልጣንም ካለምርጫ አያዝም የምን ሁሉ ድንጋጌዎች ስላሉ የዚህ አይነት ቃውስ ሲገጥም ህገ መንግስቱ ምንም መፍታ አይሰጥም፣ ዝም ያለው ለዚህ ይሄ በሚሆንበት ጊዜ በዓለም አቀፍ ተመክሮም ህገ መንግስቱ ይተርጎም የምለው ሀሳብ ማንሳት የተለመደ ነው የምል አቋም ነበረንና ይህንኑ አራተኛውን አማራጭ እሺ፣ ህገ መንግስቱ እንዲተረጎም ስልጣን የሰጠው ለፌዴሬሽን ምክር ቤት ነው እና ፌዴሬሽን ምክር ቤት በዚህ ስልጣኑ የሚሰጠውን ህገ መንግስታዊ ትርጓሜ ለዚህ አይነቱ ችግር ብናቀው ይሻላል። በአሁኑ ጊዜ ወደ ጠቅላይ ሚኒስትሩ ቢሮ ሄዷል የተባለው የመድረክ አቋም የአንድ ቡድን እንጂ ወይንም የአንድ ፓርቲ እንጂ የአራቱም አይደለም ነው የሚሉኝ። ስለዚህ ሶስታችሁ ተቃውሟቸዋል ማለት ነው? እንዴት ነበር ከኛ ጋር ያሉት ሁለቱ ድርጅቶች በዚህ ጉዳይ ላይ የወሰዱትን አቋም አውቅ ይቸግረኛል። ምክንያቱም ምንም ኮሚኒኬት አላደርጉኝም። እኛ በኢሶዴፓ ስም ያለንን ኮንሰርን እነሆ በማስታወሻ ሊቀንላቸዋል ለሁሉም እንዲደርስ በእኔ ከዚህ እንግዲህ በቅርብ ጊዜ የመድረክ አባል የሆነው የአፋር ህዝቦች ለፊትና ለዲሞክራሲ የሚባል ፓርቲ አለ። እሱ ደውሎ እና አናግሮናል። እና አዎ ኢሶዴፓ የወሰደ ነው መቋም ነው እኛ የምንደግፈው ይሄ ህገ መንግስታዊ ያልሆነ መፍትሄ ፍለጋ ጨርሶ ተገቢ አይደለም የሚል እንግዲህ ከዚህ ከአፋሩ ፓርቲ ነው የሰማሁት። የሌሎቹ የትኛውን አቋም እንደያዙ ወይም ደግፈው በአንድ ላይ የላኩትም ቢሆን ወይም አንዱ ማህተም በእጄ ነው የሚል ፓርቲም ዝም ብሎ ማህተም አርጎበት ሊቆም ይሁን ይህንን ለይቼ ማወቂያ መንገድ የለኝም። ምክንያቱም ኮሚኒኬት አላደረጉንም እኮ ይሻላል ነው በእኛ በመድረክ ስማይታ ያለውን ምክር መከበላቸውንም ይሁን ያለ መከበላቸውን ለእኛ ነው የነገሩ ነገር ስለሌለ ስለሌሎቹ ፓርቲዎች የት እንዳሉ ማወቅ ይቸግረኛል። በአሁኑ ወቅት የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አባላትን ማለትም የሲዳማ አርነት ንቅናቄ ሲአን ምክትል ሊቀመንበር እንዲሁም የመድረኩ የሕዝብ ግንኙነት ኃላፊ አቶ ደሳለኝ ዳርሳ መሆን የአረና ትግራይ ለዴሞክራሲና ለሉዓላዊነት ፓርቲ ምክትል ሊቀመንበር አቶ ጓይቶም ጸጋይን ቪኦኤ አናግሯቸው ነበረ። ሁለቱም የፓርቲ መሪዎች ቀደም ሲል በአማራጭነት ለጠቅላይ ሚኒስትር ጽህፈት ቤት በተላከው የመድረክ ሰነድ ይዘት ሙሉ በሙሉ እንደሚስማሙ ተናግረዋል። በቅርብ ጊዜ መድረክን እንደተቀላቀለ የሚነገረው የአፋር ህዝብ ለፍትህና ለዴሞክራሲ ፓርቲ ሊቀመንበር አቶ መሐመድ ዳውድ መሐመድ ሐሳባቸውን ሳያብራሩ ግንኙነቱ ተቋርጧል። በመጨረሻም ፕሮፌሰር በየነ ጴጥሮስ ዛሬ ይፋ የሚደረገውን የፓርቲያቸውን ወቅታዊ መግለጫ ይዘት አስታውሰዋል። በመግለጫው የሽግግር መንግስት ወይም የመሳሰሉት አማራጮች አሁን ላለው አይነት የሀገሪቱ ሁኔታና መንግስት አይመጥንም ይላል። በሶደፓ እምነት ያለው ጠንካራ መንግስት ነው፣ ኮሮናን ሬስቸኝንም ህዝቡን አስተባብሮ ሪሶርስ አስተባብሮ መፍ ወሚላሽ ሊሰጥ የሚችል እንደዚሁም ከውጭም የሚካጡ አደጋዎችም ድፍረቶችም ቢኖሩ ይህንንም ጠንካራ መልስ በመስጠት ሊቋቋም የምችል እና ሀገሪቷን እና ህዝቦቿን እንታደግ የምችል ጠንካራ መንግስት ባለበት ጊዜ የሽግግር መንግስት ብሔራዊ አንድነት መንግስት የሚባሉትን መጥራቱ ሀገራዊም ህዝባዊም ፋይዳ የሌለው የፖለቲካ ጨዋታ ወይም መፍትሄ ሆኖ ስለምናገኘው ሰከን ብለን መፍትሄ ፍለጋው ላይ ብናተኩር ይሻላል የምን ምክራችንን በመግለጫችን አሁን በምናወጣው መግለጫ ላይ ያስቀመጥነው ስለሆነ ይሄ ሁሉ ግባት ሊሆን ይችላል፣ የምል እምነት አለኝ። የአሜሪካ ድምፅ ሬዲዮ የኢትዮጵያ ፌዴራላዊ ዴሞክራሲያዊ መድረክን የወቅቱን ሊቀመንበርና ለጠቅላይ ሚኒስትር ጽህፈት ቤት ተልኳል የተባለውን አማራጭ መፍትሄ ሀሳብ ሰነድ መሰረት በማድረግ ዘገባ ማቅረቡ አይዘነጋም። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ